ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። የዛሬ መሰናዶው ምዕራፍ ከፋች ዘመናዊ ሽሬው ገጣሚ ጸጋዬ ገብረ መድኅን ነው።

ያይ ብያ አባ ቃሉ ቃሉ የማይቀለበስ ቃሉ ለካንተ ነ ሴአት አርካ ኦ ገዳ የአድባሮ አርካ ያዴ እናቴ ያዴ ሴቴ ያዴ አቴቴ ያዴ እቴቴ ያቴ ሆራ የኩሽ ነዶ አባ በኩ አካሚዶ ባናት ፀሐይ ከለቻ የምትጠልቅ አንተ ብቻ የካም ኢደ ኢዶ ምድር ተነባቢ አስር ምስጢር አባ ወሮ አባ ወራ አባ ባሮ አባ ባራ አባ ካሮ አባ ካራ የጅቡቲም ጃባ ጅሾ የማቅዲሾም ማቃዲሾ yannan mutai sa kan balda inda barabo kan fala mana dalla aka dalla maka dala aka maka dala ya fulani kano dalla yin muta sanyi ya gona abba ወራ የላሊ ቤት ላሊ በራ የከረዩ አባ ከራ በጎፈሬህ ስሪት ላባ አዶ አዶዬ ውብ ቀዘባ አዳ የከለቻ ተሸላሚ የአዱ ግንባር ተቀዳሚ የአዲስ ዘመን መጸው አደይ አዳ አዱኛን እልል እሰይ የምታሰኝ የምትሰኝ አዱ አዱኛ አባ ቢሌ የአካኪሌ የአባ ቢሌ ለካንተ ነህ ጋዳ ገዳም የዓለም ሰላም ጋዳ ቢሊሱማ ሳቃ ፈካ ጉራቸ አካቃ የጻሕፍተ አምላኩ አኒ ያለበሰህ ድርብ ካኒ የጥቁር ፈርኦን ልሳን የአዴ አዳ ፀሐይ ብርሃን የአዱሊስ አዱኛ ኪዳን አባ ገዳ አባ በአል የቅድመ አክሱማዊት ቃል የአሰርቱ በሮች መሰላል የማለዳ ንጋት ጸዳል

أبا حامد أبو ኢሬቻ በመባል የሚታወቀው የኦሮሞ ሕዝብ የምስጋና በዓል ዛሬ በአዲስ አበባ ተከብረዋል። በበዓሉ ታሪካዊ አመጣጥና ፋይዳው ዙሪያ ጥቂት የሚያጫውቱን እንግዳ ለምሽቱ ይዘናል። አቶ ቸርነት ዋቅ ወያ ይባላሉ። የታሪክና ባህል አዋቂ ናቸው። በየጣልቃው ጥዑም ሙዚቃዎችና ተጨማሪ መሰናዶዎችም ተካትተዋል። ከታሪኩ እንጀምር። ይሄ እንግዲህ ተጽፎ የሚገኝ አለ። ታዋቂው ሁማይዴኤ ጋዜጠኛ እሱ እሬቻ አሙስ ቀን ሐምሌ ተቶ ሰማንያ ዘጠኝ አመት መለት በሳቸሞ ላይ ገልጾታል። ሺ አራት መቶ አስራ አራት አመት በፊት ተጀምሮ የሚከበር በዓል ነው ይታወቃል። ከሰው ልጅ አመጣት ጋር በተያያዘ ሁኔታ ነው የገለጠው። እሱ ኩማይ ሄ አሁን የለም ብዮታ ይነ ይህም አስቀምጧል። ስለ እሬቻ ሳይሆን ሬቻ ብሎ ነው አስቀምጠው። ሬሳ እሱ እንደ እንዳስቀምጠው የምስጋና የእምነት ነው ጋይስንስም ደግሞ እንደሚታወቅ የምስጋና ቀን ነው ምስጋና ለማን ለእግዚአብሔር ብቻ ነው የምስጋና ሰው ለአንድ አምላክ ለዋቃ ነው ምስጋና የሚቀርበው እና ይሄ በመጀመሪያ ይፋ ወይም መጠልን ያደረገ ነው የመጀመሪያ ደረጃ በከለንደር ጋር የተያያዘ ነው ምሳሌ ሀምሌ አምስት ቀን ሀምሌ አምስት ቀን ውሃ ይሞላል። ውሃ ይሞላል። ውሃ እኛ እኔ እንኳ ብቶል የባለበት አካባቢ ውሃ አባይ አባይ ውሃ ይሞላል። ወደ አማዶ ወማዶ መሻገር ያቅዳል። ስራ ሁለት መልካዎች ናቸው ያሉ ቦርድ ማለት ነው መልካ ማለት እነዚህ ውሃው ሲሾምና እስከ አስራ ሁለት ድረስ ያለው ጨብ ነው የሚሉት ነው። ካለንደር ያለፉ አመት መጨረሻ ማለት ነው። የመጀመሪያው ደግሞ አስራ ሶስት ነው። ሐሙሌ አስራ ሶስት ሐምሌ አስራ ሶስት አስር ሳምንታት የመስቀል በዓል ሲቀር ነው። ሐምሌ አስር ቀን የሚሆነው ማለት ሐምሌ አስር ለምሳሌ ኩርነን የሚባል አለ አስር ማለት ነው አስር ሳምንት ማለት ነው ለመስቀል የሚቀር። መስቀል ሳይከበር ወላ ያን ሳ የሚባል አለ እሱ ሳይከበር ሬች ይወጣል። እንግዲህ አስሩ ሳምንት እያንዳንዱ መጠሪያትን አለው። ኩርና ሰልገን፣ ሰቤት ቶኬ የሚባል ነው የሚወጣው። ቶኬ ሁለቱም አስራ ሰባት ማለት ነው። አስራ ሰባት መስጠል ነው ሙለው አስራ ስምንት ጀምሮ እስከ ሀያ ሰባት ድረስ ነው የሚከበረው ዘጫ። ይሄ እንግዲህ ከካለንደሩ ጋር በተያያዘ መልኩ ነው ባህላዊ ነው። የዶሞ ሕዝብ በዚህ አካባቢ በብዛት ይሄንም በዓል ያከብራል። ከስምንት ጀምሮ የሚከበር ነው እኔም በሕይወት ስ ካለው ድረስ ጥረት የሚከበር ነው። ይሄ የኤሬቻ በዓል ሰዎች ምንን በማስመልከት ነው የሚያከብሩት? ይሄ በዓል በሚከበርበት ቀንስ ምን መልእክት ነው የሚያስተላልፉት? እሬቻ ራሱ የምስጋና በዓል ብቻ ሳይሆን ሬቻ መስዋዕት ነው። መስዋዕት ለምሳሌ ሲጠዋት ለምደሚጠዋት ማለት ነው ሸዋ ምሳላ ያልሆኑ ማለት ነው። እነዚህ በመልካው ተወጥቶ ነው የሚሆነው። አንዱ ለምሳሌ ሬቻ የመገናኛ ምልክት የአክብሮት መገለጫም ነው ብዙ ዝ ሲታይም በእግዚአብሔር ብክብርና ለሰው መልካም የሚናወት መገለጫ አይነት የሚውሉ የቃል ኪዳን ማሰሪያ ነው። የምረት ምልክት ነው። የሰላም ምልክት ነው። የእርቅ ምልክት ነው። የልምላሜ ምልክት ነው። የምስጋና ምልክት ነው። የምልጃ ምልክት ነው። የማንነት መገለጫ ነው። ኢሬቻ ለሰላም ከምግል በስተቀር በምንም አይነት ለክፉ ነገር አይውልም። ኢሬቻ በዓል በሚከበርበት ጊዜ የሚደረጉ ልዩ ክንውኖች አሉ ወይ? የሚያከብረው ህዝብ በዋዜማውና በማግስቱ የሚያደርጋቸው ልዩ ክንውኖች አሉ ወይ? እንግዲህ ባህላዊ እንደመሆኑ መጠን በዓመት ደግሞ አንድ ጊዜ የሚከበር እንደመሆኑ መጠን እንደ መስቀል ሁሉ ይህም አብሮ የሚከበር ስለሆነ ይዘጋጃል። በየቤቱ በየቤቱ ይዘጋጃል። የሚጠጣ ነገር አለ፣ የሚበላ ነገር አለ። ለምሳሌ በዚህ አካባቢ እንደ ጭንቦ ያሉ ለእንግዳና ለተፈጣሪ ሰው ብቻ የሚቀርቡ በዓመት በዓላ ውስጥ ይዘጋጃሉ። እርድ አለ። የተለያየ ነገር አለ። በአካባቢ ማለት ነው። በሚከበርበት ጊዜ ለዚህ በዓል ሰው ተጠናክሮ አዘጋጅቶ ያለውን በአቅሙ ማለት ነው። ሴትም ሆነ ወንድ ሁሉም ሰው የሚሳትፍበት በዓል ስለሆነ የጋራ በዓል ነው። ትንሽ ትልቅ ሳይባል ሁሉም ሰው የሚያከብረው በዓል ነው። በመሪነት ግን እነዚህ አባገዳዎች እና ለጥቄዎች እነዚህ ናቸው። ስምም የሚመሩት ማለት ነው። ወደ ታውቀ ማዕከላዊ ሬሳ ቦታ ሲካሄድ ማለት እንደ ሆረ እርተቢ እና ሆረ ስልቱሜ እንደዚህ ያሉት ነገሮች ማለት፣ ነገር ግን እዚህ በዚህ አካባቢም ያው ነው። አሁን ለምሳሌ እኔ ተወልጄ ያደኩበት ወዳ ብሉቅ አካባቢ ሬሳ ይከበራል። ሬሳ የሚከበረው በአስራ ስምንት ነው በዛ አካባቢ። ለምንድ ነው ሬሳ የሚከበረው ቢባል፣ አሁን ለምሳሌ ፈረስ ፈረሰኛ በብዛት አለ። ያ ፈረሰኛ ዘሎ ማለት መቻሉን በዛ አካባቢ ለምሳሌ ወዳ ወዲ ማለው አለን ያ ቦታ ላይ ዘሎ ማለት መቻሉ ነው። አሁን ልጅ እንደ የሚባል ቦታ አለ። ለምሳሌ እንደነዚህ ያለ ቦታ ወደ አስር ሺ ወይ ወደ ሀያ ሺ ጥረተኞች በአንድ ወጥጠው ያንም ያሳያል። ቴሪዎች ማለት ነው። ይሄ ሁሉ አለ። በዓሉ በየትኛውን ቦታ የታወቀ ነው? በኦሮሞ አካባቢ አግሶም፣ በመጫ ኦሮሞ አካባቢ በብዛት ይታወቃል። አባይ ወድማ ደግሞ ወዳማ ደግሞ የሚከበር በዓል ጋቢና መዝናኛ ከአሜሪካ ድምፅ መደመጡን ይቀጥላል። ከአቶ ቸርነት ዋቅ ወያ ጋር የጀመርነውን ጨዋታ ቆየት ብለን እንመለስበታለን። Watching the garden, the the garden, the I'm going to go karo majabe pana retire kehna hua gela son par kandura fakia wo moon moon ko kiya arale na bochi sapana chhod diya arale atale arale na bochi sapana chhod diya of today አቶ ቸርነት በዚህ በዓል ላይ የወጣቶች ሚና ምንድን ነው? በዕለቱ የሚጨፍሩት ጭፈራ ወይንም ደግሞ የሚያሳዩት ልዩ ትርኢት አለ ወይ? ወጣቶች ወጣቱ ምንጊዜም ዘፈን የተፈቀደው ለወጣት ነው። በአብዛኛው በዚህ ቦታ ላይ ደግሞ የሚታጠቁ ወጣቶች ምን አይነት ወጣቶች ናቸው ቢባል እድሜያቸው አስራ ሰባት እስከ ሀያ አራት ዓመት በብዛት ያል እነዚህን ያቅፋል። እነዚህም ደግሞ በባህሪያቸው ምክንያት ወይም በእድሜያቸው ምክንያት ዘፈንን ነው የምወዱት። ዘፈን አለ። በዓሉን በማስመልከት ሊሆን ይችላል ፍቅር ሊሆን ይችላል በተሀየ ነገሮች ሊሆን ይችላል። በዓሉ በማስመልከት ይዘፍናሉ። ዘፈን አለ። ዘፈን ይዘፈናል፣ ዛሬም ድሮም አለ። እንግዲህ ጊዜው ነው የምወስነው የዘፈኑን አይነት የዘፈኑን ብዛት የምወስነው ጊዜው ነው። ግን ወጣቱ እዚህ ውስጥ ወጣቱ ከፍተኛ ሚና አለው። ወጣት በሚባልበት ጊዜ እና ልጃገረድ፣ ሴት፣ ወንድ የሚባል ነገር የለም በኦሮሞ ባህል መሰረት ማለት ነው። ምክንያቱም ስርአተ ፆታ ለሁሉ እኩል ነው ያለው፣ ሴቱም ወንድም። ሴቶች ይዘፍናሉ ወንዶችም ይዘፍናሉ። ይሄ በዚህ ቦታ ላይ አለ። እንግዲህ ከአብዛኛው ከአበባ ጋር የተገናኘ ነው። ለምሳሌ አሁን መቀልን ጅንወስ ከአበባ ጋር ቤት ገናኘ ነው። ሀባቦ የሚባል አለ ይሄ ከዚህ ጋር የተገናኘ ነው። አሁን ልጃገረዶች የሚዘፍኑታል፣ ወንዶች የሚዘፍኑታል። ለምሳሌ በእርሶ የወጣትነት ዘመን ይዘፈኑ ከነበሩት የኤሬቻ ባህል ዘፈኖች መካከል እስቲ አንዱን ያሰሙን። እስቲ በዛን ጊዜ እያሴ የሚባል ዘፈን አለ እያሴን ዮዳ

እጅግ በጣም አመሰግናለሁ አቶ ቸርነት። እንግዲህ የኢሬቻን በዓል አከባበር በተመለከተ የተለያዩ ሀሳቦች ይነሳሉ። የተወሰኑ አስተያየት ሰጪዎች ኢሬቻ ሃይማኖታዊ በዓል ነው ይላሉ። የተወሰነ እምነትን የሚከተሉ ሰዎች ዓመትን ጠብቀው የሚዘክሩት በዓል ነው ይላሉ። የተወሰኑት ደግሞ የማንኛውም ሃይማኖት ተከታይ የሆነ ሰው የሚያከብረው ባህላዊ የመስጋና ቀን ነው ይላሉ። እርስ በዚህ ላይ ያለውት አስተያየት ምንድን ነው? ይህ በዓሉ ኢሬቻ በዓል

ባህሉን ተከትሎ ሄዶ ዘፍኖ እንደ ባህሉ ማለት ነው። የተከተለ ባህል ስለሆነ ይሄ ባህላዊ ለእግዚአብሔር የሚቀርብ ምስጋና ከክረምት ወደ ብራ ወይም ወደ ቦቃ ብራ የሚሸጋገሩበት አምዳት፣ ከተለያዩ ምክርጓት፣ ከተለያየ ዶፍ፣ ከተለያየ ጎርፍ አድኗቸው እዚህ ላበቃቸው አምዳት ምስጋና የሚቀርቡበት ነው። ይሄ ደግሞ እንደት ሊይዙ ይችላሉ ግን ባህላዊ ነው ብለን እንደ መደወንደር እንችላለን። ባህላዊ እምነት ነው፣ እምነትም ነው ባህላዊ፣ ባህልም ባህል ነው። በቃ የባህል ነው ብለን ማለት እንችላለን። ምክንያቱም ቁማይዳም እንደዚህ ነው ያለው እምነት ነው ነው ያለው እሱም እንደዚህ ነው። ሌሎችም እንደዚህ ጸሐፍት የጻፉት እንደዚህ እምነት ነው የሚል ነው። እምነት እንዳለ ሆኖ እሱ በራሱ እምነት አድርገው የሚያምኑ ሰው ሊያም ይችላል ግን ይሄ ባህል ስለሆነ ያናቸውን ሰዎች በዛ ቦታ ላይ ተገኝተው ማንነት ስለሆነ አይደል? ማንነት መገለጫ ስለሆነ እዛ ላይ ነግ ተገኝቶ ያንን አንድነትን ማሳየት የጋራ እሳቤ፣ የጋራ አንዱ ምስል ያለውን ክበሬታና አንዱ ለአንዱ ያለውን ክብር የሁላችንም መሆኑን ለማሳየት የሚሰራ አለብዬ ነው ማምነው። አቶ ችርነት በእጅጉ አመሰግናለሁ። በስተመጨረሻ ማስተላለፍ የሚፈልጉት መልእክት ወይንም ደግሞ የእንኳን አደረሳችሁ መልእክት ካለ እንግዲህ መላው የኦሮሞ ሕዝብ የጣቱ ሆነ የታላቅ ኢንተርናሽም በዓል ለምታከብሩ ደሞ ብቻ አይደለም መላ የኢትዮጵያ ሕዝብ ይህን በዓል ላይ ለምሳና ላይ በጣራ በመተባበር በአንድነት የሚቀርቡ ሰዎች በሙሉ በዓሉ የሰላም እንዲሆንላቸው ክረምቱን አልፎ መልካም ዓመት እንዲሆንላቸው ለሁላቸውም እመኛለሁ። ለእናንተም ጭምር መልካም ዓመት በዓል እላለሁ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን አድማጮቻችን። የዛሬውን ዝግጅት የድምፅ ምህንድስና የከውነው ኤልያስ አስማረ ነው። ከሰኞ እስከ አርብ የሚተላለፉ የጋቢና የራዲዮ በቴሌቪዥን ዝግጅቶችን እንድትከታተሉ ከአሁኑ እንጋብዛለን። ሀብታሙ ስዩም ነበርኩ፣ እስካሁን ድረስ አብሬያቸው ያመሻሁት። ለስንብት የሚሆን አንድ ሙዚቃ እንጋብዛችሁ። 家。